ምስል ማርያም ድንግል ዘመረርክ ተሰባ ምኔሃ ቃላ አብ ወይ ያዋያ እሳተ መለኮቱ ለድንግል እምድኅረ ወለደቶ

ما فعل ودعانا أن نعالجنا قدس